ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች ሳምንታዊ ከምድር እስከ ህዋ ፕሮግራማችን ተጀመረ። ዛሬ የስፔስ ሳይንስና ጂኦስፓሻል መረጃዎች በእያንዳንዱ የሀገር ኢኮኖሚና ማኅበራዊ እድገት ላይ ወሳኝነቱና አስፈላጊነቱ የላቀ እየሆነ መጥቷል። ስለዚህ እንደ ሀገር ዘርፉን የማሳደግና በቴክኖሎጂም ሆነ በሰው ኃይል ማጠናከሩ ግድ እየሆነ ሄዷል። በመሆኑም በሚፈለገው መጠን ለማሳደግ ጥረት እየተደረገ ነው። ክቡራትና ክቡራን የአገር ልጆች ባለፉት ሁለት ተከታታይ ሳምንታት በዚህ ከምድር እስከ ህዋ በተሰኘው ፕሮግራማችን የህዋ አፈጣጠርን የተመለከቱ ዝግጅቶችን ማቅረባችን ይታወሳል። ይህንን ርዕስ በተመለከተ አንድ የማጠቃለያ ዝግጅት ይቀረናል። ለዛሬ ግን ሌላ መቅደም ያለበት ርዕሰ ጉዳይ ይዘላችሁ ቀርበናል ሰሞኑን የስፔስ ሳይንስና ጂኦስፓሻል ዓመታዊ ቀን ይከበራል። እናም ይህንኑ አስመልክቶ መረጃ ይሰጡን ዘንድ ባለሙያዎችን ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጋብዘናል። የፕሮግራሙ አዘጋጅና አቅራቢ ጌታቸው መላኩ ነኝ። አብረን እንቆይ። በተለያዩ ርዕሰ ጉዳዮች የሚከበሩ ዓለም አቀፍ ቀናት መኖራቸው ይታወቃል። እነዚህ ቀናት ግንዛቤ ለመፍጠሪያነትና በተለያዩ ዓላማዎች ይከበራሉ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ቀደም ሲል ሁለት የተለያዩ ድርጅቶች የነበረና በቅርቡ በአዋጅ የተዋሃደ ኢንስቲትዩት ነው። ዛሬ እንደ አንድ ተቋም የስፔስ ቀንንና የጂአይስ ቀንን በማዋሃድ ለመጀመሪያ ጊዜ በድምቀት ለማክበር በዝግጅት ላይ ይገኛል። ስሜ በላቸው ፀሀይ ይባላለሁ። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ውስጥ ኤክስፐርት ነኝ። ከዚህ በፊት በጂኦስፓሻል ኢንፎርሜሽን ኢንስቲትዩት በምክትል ዋና ዳይሬክተርነት አገልግያለሁ። በሀገራችን የስፔስ ሳይንስ ቀን መከበር የጀመረው የሳተላይት ካመጠቅን ጊዜ ጀምሮ ነው። ስለዚህ የቅርብ ጊዜ ታሪክ ነው ማለት ነው። የጂአይኤስ ቀን የሚባለው ግን በፈረንጆቹ 1999 ጀምሮ እየተከበረ ያለ እለት ነው እና በዓለም አቀፍ ደረጃ በሚወሰን እለት የሚከበር ዕለት ነው። በዚህ ዓመትም ዲሴምበር 16 ነው የጃይስ ቀን የሚከበረው በዓለም አቀፍ ደረጃ። ሆኖም ግን ሀገራት እንደ ራሳቸው ምቹ ሁኔታ ቀኑን ቀያይረው ማክበር ይችላሉ። ቀድመው ወይም ዘግይተውም ወይም በእለቱም ማድረግ ይችላሉ ማለት ነው። ዞሮ ዞሮ እለቱን ማክበር ነው። የስፔስ ቀን ግን በሀገራችን ደረጃ ብሔራዊ የስፔስ ቀን ተብሎ የተወሰነ ነው በእኛ የተወሰነ ነው። ስለዚህ በነገሮት ላይ የጃይስ ቀን በዓለም አቀፍ ደረጃ ሲከበር ጀምሮ ነው ኢትዮጵያ ማክበር የጀመረችው ወይስ መቼ ኢትዮጵያ ጀመረች? በዓለም አቀፍ ደረጃ መቼ ጀመር? እስቲ ለዩልኝ። ሲጀመር አልጀመረችም ኢትዮጵያ ውስጥ መከበር የጀመረው ቅርብ ጊዜ ነው። አንደኛ የጃይስ ኢንዱስትሪ ቅርብ ጊዜ ነው እያደገ የመጣው። በዩኒቨርሲቲዎች ደረጃ ማስተማር ሲጀመር፣ ዩኒቨርሲቲዎችም የጃይስ ቀን ብለው ማክበር ጀምረዋል። በተቋም ደረጃም ቅርብ ጊዜ ነው የተጀመረው። ለምሳሌ በጂኦስፓሻል ኢንፎርሜሽን ኢንስቲትዩት ከአንድ ዓመት በፊት እንደዚሁ ለማክበር ሙከራ ተደርጓል። ስለዚህ ይሄ ነው ተብሎ እንኳን ተጀምሯል በዚህ ጊዜ ባይባልም፣ አንዱ ዩኒቨርሲቲ በሆነ ጊዜ ያከብር ነበር፣ ይሄ ተቋም ደግሞ በዚህ ጊዜ ይባላል። ሀሳቡ ከመነጨበት ጊዜ ጀምሮ ዓለም ማክበር ሲጀምር ጀምሮ ግን አይከበርም ነበር። አሁን ግን ግንዛቤ ለመፍጠር ሲባል የግድ በየአመቱ ለማክበር ተቋሙ ወስኗል ማለት ነው። የቀድሞው የስፔስ ሳይንስ ና ቴክኖሎጂ ኢንስቲትዩት የስፔስ ቀንን ያከብር ነበር ዲሴምበር 20 የቀድሞው ጂኦስፓሻል ኢንፎርሜሽን ኢንስቲትዩት ደግሞ የጂአይኤስ ቀን ብሎ ያከብር ነበረ። ስለዚህ ሁለቱ ተቋማት በመንግስት ውሳኔ በአዋጅ ወደ አንድ መጥተው የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ሲባሉ የግድ ሁለት ቀን ማክበር አይጠበቅብንም በሚል More more space Ethiopia's first satellite, ETRSS 1, heads into orbit on Friday. This remote sensing satellite is expected to be Ethiopia has just launched its first observatory satellite into space. The rocket launched was aired live on Ethiopian Broadcasting Corporation. Though it was launched from China. Ethiopia, a watch ceremony in Addis Ababa was led by the Deputy Prime Minister Demeke Mekanen. The satellite will have those stories in a moment, but first, Ethiopia launched its first satellite into space on Friday from a space station. <laughs> የሳተላይት ማስወንጨፊያ ማዕከል እየተወነጨፈ ያለው ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። መለኩ ሙካ አባላለሁ በኢትዮጵያ ስፔስ ሳይንስ እና ጆስባሻ ኢንስቲቱት የሳተላይት ኦፕሬሽን መሪ አስፈጻሚ ስራ አስፈጻሚ ነኝ። የስፔስ ቀን ሚዲ ሀሳብ ወይም ቀኑ የመጣው በ2019 በፈረንጆቹ ዲሰምበር 20 ላይ ኢትዮጵያ የመጀመሪያዋን የመሬት ምልከታ ሳተላይት ኢትዮጵያ ኢቲአርስስ ዋን የምትባል ሳተላይት ላውንች ማድረጓ ይታወቃል። በተለይ በስፔስ በቴክኖሎጂ ዘርፍ ትልቅ የተገኘ ስኬት እና ድል ነው። ይህን ተከትሎ በየአመቱ ከዛ በኋላ እንግዲህ የቀድሞ ኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት የስፔስ ቀን ሆኖ እንዲከበር እና በተለያዩ ኩነቶች እንዲውል በመደረጉ ከዛ በኋላ በየአመቱ ስፔስ ቀን እያከበርን እንገኛለን ማለት ነው። የስፔስና ጂኦስፓሻል ባሻል ወይም ጃኤስ ቀን ብለን ስናከብረው የመጀመሪያው አላማው ለማህበረሰቡ ግንዛቤ መፍጠር ነው። በዕለቱ ደግሞ የሚካሄዱ የተለያዩ ኩነቶች ይኖራሉ። እነኚህን ለማህበረሰቡ ግልጽ ማድረግ ነው። ሁለተኛ ደግሞ ራሱን ችሎ የስፔስና ጂኦስፓሻል ኢንዱስትሪ ማደግ አለበት። እንዲያድግ ከተፈለገ ደግሞ የግሉ ሴክተርም በዚህ ውስጥ መግባት አለበት፣ ማህበረሰቡም ማወቅ አለበት ስለዚህ ጉዳይ ስለዚህ አዳዲስ የሚባሉ ጀማሪ ተቋማት እንዲፈጠሩ፣ ኢንዱስትሪው እንዲያድግ፣ የስራ እድል እንዲፈጠር ካስፈለገ እነሱንም ያሳተፈ ቀን ማክበር ያስፈልጋል ማለት ነው። ስለዚህ ከትምህርት ዘርፉ የሚሳተፉ ይኖራሉ፣ ከግል ዘርፉ የሚሳተፉ ይኖራሉ፣ የመንግስት አካላት ይሳተፋሉ። ስለዚህ የኢንዱስትሪና የአካዳሚ እንዲሁም የግሉ ሴክተር የጋራ የሚያደርጉት ዕለት ይሆናል ማለት ነው። በየአመቱ ምን ይሆናል? ሁሉም የሚጠብቀው እለት ይሆናል ማለት ነው። መቼ ነው ዘንድሮ የሚከበረው የሚለውን አስቦ እንሳተፋለን፣ እንዲህ የሚል ማህበረሰብ መፍጠር ነው። ይሄ በሚሆን ጊዜ ኢንዱስትሪው ስርዓት ይዞ እያደገ ይሄዳል። ሌሎች የደረሱበት ጋር መድረስ እንችላለን። ይህን ተጠቅሞ ደግሞ የሀገር የተለያዩ ሴክተሮች እድገት እንዲያመጡ ማስቻል ይቻላል የሚል እና ግንዛቤ መፍጠር ዋነኛው ዓላማው ነው። እንግዲህ ሁለቱ ተዋህደው የሚከበር የመጀመሪያው በዓል ይመስለኛል። የት ይከበራል? በምን በምን ዝግጅቶች ይከበራል? እንግዲህ በመንግስት ሁለቱ መጥተው አንድ ተቋም ከሆነ በኋላ አንድ አመት ሆኖታል። የስፔስና የጃይስ ቀን ብሎ የሚያከብረው የመጀመሪያው ነው። ሲቀጥል የት ነው የሚለው አዲሱ የሳይንስ ሙዚየም ጋር ነው የታሰበው። ስራዎች እየተሰሩ ነው። የተለያዩ ዝግጅቶች ታስበዋል። ምንም እንኳን የአንድ ቀን ዝግጅት ቢሆንም በዚህ ዕለት የስፔሱንም የጃይሱንም ዘርፍ የሚነካኩ አጀንዳዎች ተቀርጸው ነው ወደ ስራ የተገባው። በአንደኛው በኩል በስፔሱ በኩል ማለት ነው ኢቲአርኤስኤስ ዋን የምትባለዋ ሳተላይት ወይም የኢትዮጵያን ሪሞት ሴንሲንግ ሳተላይት ዋን የምትባለዋ የመጠቀችበት ሶስተኛ አመት ላይ ነው ያለ ነው። ይህንን ታሳቢ አድርገው የሚኖሩ ገለጻዎች አሉ። እንዲሁም ሳተላይቷ ያበረከተቻቸውን ትሩፋቶች የሚታዩበት አውደ ርዕይም ይኖራል ማለት ነው። በሌላ በኩል ደግሞ ጂይስ ከሳተላይቷም ቀደም ብሎ ስራ ላይ የነበረ ዘርፍ ነውና በዚህ ዘርፍ የሚሳተፉ የግል ድርጅቶችም ስራዎቻቸውን የሚያቀርቡበት፣ የእኛ ተቋምም ያሉትን ስራዎቹን የሚያሳይበት እንዲሆን ነው የሚጠበቀው። ዘንድሮ ከጂአይኤስ ጋር አብሮ ነው የሚከበረው። ውህደቱ ምቹ ሁኔታ የፈጠረው ምንድን ነው? እንግዲህ ዘንድሮም በተመሳሳይ የስፔስና የጂኦስፓሻል ቀን ይከበራል። በዋናነት በቀኑ በስፔሱ ዘርፍ ዋና ትኩረት አድርጎ ኩነቱ የሚካሄደው አንደኛ በተለይ ኢትዮጵያ መሬት ምልከታ ሳተላይት ጋር በተገኙ ዳታዎች እንግዲህ በተለያየ ጊዜ እነዚህ መረጃዎች ለተለያዩ ተቋማት ሲሰጡ ቆይተዋል። እነሱ ላይ እና የተለያዩ እነዚህን ዳታዎች መረጃ ለሚጠቀም ሰው ለማድረስ የተሰሩ የተለያዩ ቴክኖሎጂዎች አሉ። እነዚህ መረጃ መጠየቂያ መረጃ መስጫ መተግበሪያዎች። ሌላው ሁለተኛው በዚህ የስፔስ ቀን በተለይ ከዚህ ከሳተላይት ላውንች ከማድረጋችን ጋር በተገናኘ ያገኘናቸው የተለያዩ የምርምር ውጤቶች አሉ። በተለያየ ዘርፍ ማለት ነው። በተለይ በፎረስት ዳይናሚክስ ላይ በኮተን ላይ በተለይ በአፍ የግድብ ውሃ ሰርፌስ ወተር የተለያዩ የተሰሩ የምርምር ውጤቶች አሉ። እነዚህ ምርምር ውጤቶች ለተለያዩ ኤግዚቢተር የሚደርሱበት ሁኔታ አለ። ሌላ በተለይ ከኢትያሬሴስ ዋን ጋር በተገናኘ ትልቅ የሰው ሀብት ልማት የተካሄደበት ኢቨንት ነበረ። ሳተላይቷ ከመጠቀች ቀን ጀምሮ ከ2019 ጀምሮ ሙሉ በሙሉ የኢትዮጵያውያን ተመራማሪዎች ሳተላይቱን ኮንትሮል ሲያደርጉ፣ ወደ ሳተላይት ተልቆ ሲልቁ፣ መረጃ ሲቀበሉ እና ያንን መረጃ ተንትኖ ለተለያዩ ሰው ተቋማት ሲያደርሱ ቆይተዋል ማለት ነው። በዚህ ሂደት የተገኘ ትልቅ የሰው ሀብት ልማት አለ ማለት ነው። እንግዲህ እነዚህ የተገኙ የተለያዩ የሰው ሀብት ልማቶች ወይም የቴክኒካል ካፓሲቲዎች በዕለቱ በተለያየ መንገድ ለኦዲየንሱ የሚሰጡበት ሁኔታ ይኖራል። በተለይ ስፔስ ቀንን ስናከብር በተለይ የቲያሬስ ኤስ ዋን ላውንች መደረጓ ያመጣው በስፔስ በቴክኖሎጂ የሚያምን አዲስ ትውልድ ፈጥሯል። ይሄ አዲስ ትውልድ እንግዲህ በተለያየ መንገድ ራሱን ለቴክኖሎጂው ቅርብ እንዲያደርግ ለሀገር ማህበራዊ፣ ኢኮኖሚያዊ ፋይዳ ያለው ትውልድ በዘርፉ ለማፍራት ትልቅ ተስፋን ጭሮባቸዋል ማለት ነው። ከዚህ ጋር በተገናኘ የተለያዩ ተማሪዎች ኢንተርንሺፓቸውን እንጦጦ ባለው በመሬት መቆጣጠሪያ ጣቢያ በማድረግ የተለያዩ ልምዶችን የመውሰድ ሌሎች ደግሞ የተለያዩ ማህበረሰብ ክፍል ከትንሽ ከትምህርት ቤቶች እስከ ትላልቅ ምርምር ተቋማት ውስጥ ያሉ ሰዎች ሰዎች በዛ በግራውንድ ስቴሽን ውስጥ በእንጦጦ በሚገኘው መሬት መቆጣጠሪያ ጣቢያ ቅጥር ውስጥ በመገኘት የሚሰራውን ስራ፣ የተገኙ ውጤቶችን በማየት እንግዲህ ለዚህ ቴክኖሎጂ ተስፋ ኖሮ በዚህ ቴክኖሎጂ ላይ መስራት የሚችል ያንግ ጄኔሬሽን መፍጠር ተችሏል ማለት ነው። ብዙ ጊዜ በመረጃ ክፍተት ምክንያት የስፔስ ወይም የህዋ ሳይንስንም ሆነ የጂኦግራፊ መረጃዎች አስፈላጊነት ላይ ግንዛቤ የሌላቸው ሰዎችን ማግኘት የተለመደ ነው። መሰል መረጃዎች ላደጉ ሀገራት እንጂ እንደ ኢትዮጵያ ላሉ ታዳጊ ሀገራት ያለው ጠቀሜታ አይታያቸውም። ነገር ግን ዛሬ ላይ በዕለት ከዕለት ኑሯችን ሳይቀር መረጃዎቹ መሠረታዊ እየሆኑ መጥተዋል። አቶ በላቸው ጸሐይ እንግዲህ የጂኦስፓሻል ዘርፉ ደግሞ በሀገራችን የማይነካው ዘርፍ የለም። ግብርናው፣ ከተማው፣ መሰረተ ልማት የሚባለው ማህበራዊ አገልግሎቶች ሳይቀሩ ዛሬ እነ ራይድ እና ዛይራይድ ምናምን የሚባሉ እንኳን የሚጠቀሙት ካርታ ነው እና የቦታ መረጃ ነው። ጂኦስፓሻል ኢንፎርሜሽን የማይገባበት የለም ስንል መንገዱም ይፈልገዋል፣ ግድቡም ይፈልገዋል፣ ግብርናውም ይፈልገዋል፣ ከተማ ልማቱም ሌላው ሁሉ ይፈልገዋል ማለት ነው። ስለዚህ ምን ፋይዳ ነው ያለው የሚለውን ሊያሳዩ የሚችሉ ቴክኖሎጂዎችና ምርቶችን ኤግዚቢት የምናደርግበት ይሆናል። ወደ ዘጠኝ የሚጠጉ ደግሞ የግል ድርጅት የሆኑ በራሳቸው ተነሳስተው ለማህበረሰብ አገልግሎት የሚሰጡ ስራዎችን ሰርተዋል። እነሱም እንደዚሁ ያቀርባሉ። ግንዛቤ መፍጠር ስንል እዛም የሚሳተፈው ሰው የነዚህንም ስራዎች አይቶ ነገ ከነሱ ጋር የሚሰራበት አዳዲሶቹ ደግሞ እነዚህን አይተው ድርጅት ከፍተው ኢንዱስትሪውን የሚያሳድጉበት ሁኔታ ይፈጠራል የምንለው እና ከዚህም ባለፈ በጃየሱ ዘርፍ የፓነል ውይይት ይኖረናል። ተጋባዥ እንግዶች ይኖራሉ። ከኢንዱስትሪው፣ በግሉ ዘርፍ ካሉት፣ ከአካዳሚ እና ከመንግስት ሀሳባቸውን የሚያጋሩ ኢንዱስትሪው ያሉበትን ፈተናዎች እና መልካም ዕድሎችስ ምንድናቸው ያሉት አቅጣጫው ምን ይሁን ስርዓት ይዞ እንዲያድግ ኢንዱስትሪው ምን ማድረግ ይሻላል በሚለው ላይ ተመርኩዞ ገለጻ፣ በተቋማችንም የሚቀርብ ጥናታዊ ጽሁፍ ይኖራል። በግል ሴክተሩም የሚቀርብ ጥናታዊ ጽሁፍ ይኖራል። የሙያ ማህበራት ከነሱም እንደዚህ የሚወክል አንድ ማህበር የጃይስ ማህበር የሚባለውም እንደዚሁ ገለጻ ያቀርባል። እንግዲህ ወደ ሁለት መቶ የሚደርስ ተጋባዥ እንግዳ ይኖራል ተብሎ ይጠበቃል። ይሄ ኢንዱስትሪ አገሪቱን በበለጠ እንዲጠቅም እና ምናልባትም ገበያ የሚፈጥር ኢንዱስትሪ እንዲሆን ምን ማነቆዎች አሉበት? ምን ደግሞ እድሎች አሉ? እሱን ማስፋት የሚያስችሉ ታዲያ፣ እንዴት ይሆን በሚል ላይ ውይይት ይደረጋል። ኢትዮጵያ ለምትፈልገው ነገር የሚጠቅሙ ተጨማሪ ሳተላይቶች በቅርብ ጊዜ ይኖርን ይሆን እንደው? ከሀገሪቱም አቅም ከእናንተም አቅም አንጻር ተቋሙ ሲቋቋም ሰፊ ራዕይ አለው። በራዕዩ ውስጥ ደግሞ ሌሎች ሀገሮች የደረሱበት መድረስ ነው። ስለዚህ ያው ሲጀመር አንድ ተብሎ ይጀመራል። ሁለት ሶስት እያለ መሄዱ የማይቀር ነገር ነው እና ምን ማለት ነው በተፈጥሯቸው ሳተላይቶች ፌዛውት ያደርጋሉ ወይም ከአገልግሎት ውጭ ይሆናሉ። ሁሉም ነገር ገደብ አለው፣ የአገልግሎት ጊዜ። ስለዚህ እነዚህ የተተኩ እንዲሄዱ ማድረግ አስፈላጊ መሆኑን ተቋሙን ያምናል፣ መንግስትም ያምናል። ዋናው መሰረት ነው ተብሎ የሚታመነው አቅም ነው። በተለይ ደግሞ የሰው አቅም ላቦራቶሪ፣ እና የወርክሾፖች አቅም መገንባት ላይ ነው አሁን እየተሰራ ያለው። ረጅም ጊዜ ይወስዳል የሚል እንትን የለንም። እኛ በዚህ አመት ማለት አስቸጋሪ ቢሆንም ሳተላይት ያው ከፍተኛ ወጪ ይጠይቃል። የውጭ ምንዛሪም ይጠይቃል። ከዚህ አንጻር ነገ ወይ ዛሬ ዓመት ምናም ማለት ባይቻልም ግን አቅሞች ግን እየተገነቡ ነው ያሉት። ስለዚህ ኢንጂነሮች ብቁ ሆነው እነዚህን መስራት የምንችልበት ጊዜ ግን ሩቅ አይደለም። ሳተላይቷ ምን አገልግሎት እየሰጠች እንደሆነ በታቀደው መሰረት አገልግሎቷን እያበረከተች እንደሆነ ግንዛቤ የለው። አሁን እንደው አሁን ባለው ሁኔታ ይቺ የኢትዮጵያ ሳተላይት በታቀደው መሰረት መረጃዎችን እያገኘንባት ነው። ሳተላይት ሲመጥቅ የራሱ ዓላማ ይኖረዋል። የተለያዩ ሳተላይቶች ስለሚኖሩ ማለት ነው። በዚህ አግባብ የኢትዮጵያ መሬት ምልከታ ሳተላይት የመሬትን መረጃ ለመስጠት የተላከ ነው። ያ ማለት ከምድር ላይ ካለ መቆጣጠሪያ በሚላክላት ተልእኮ መሰረት ያንን መረጃ ለሕብረተሰቡ ማድረስ ነው ማለት ነው። በዚህ ረገድ የኢትዮጵያ መሬት ምልከታ ሳተላይት ተልኳን አሳክታለች ብዬ ነው መወስደው። እንጦጦ በሚገኘው መሬት መቆጣጠሪያ ጣቢያ እነዚህ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ኢንጂነሮች መረጃዎችን በየጊዜው በመላክ ደህንነቷን በመቆጣጠር ላይ ይገኛሉ ማለት ነው። በተለይ የተገኘ አንድ ትልቅ ምርታ በሰው ሀብት ልማት ላይ የተገኘ ነው ብያቸዋሉ። ያንን ለምሳሌ ቲያሬሴ ስትላክ የራሷ ጊዜ አላት ሁለት ዓመት ከግማሽ አካባቢ የሚቆይ የቆይታ ጊዜ ነበራት እና አሁን እስካሁን ድረስ እንግዲህ ተጨማሪ ወራቶችን በተደረገባት ትልቅ የቁጥጥር ስራና በዚህ ረገድ በተገኘ በጣም ትልቅ የቴክኖሎጂ ትራንስፈር አለ ብዬ ያለው መጀመሪያ። ስለዚህ በዚህ አግባብ በተገኘ እንትን እንግዲህ ላይፍ ታይሟም ኤክስቴንድ ሆኖ እስካሁን ድረስ ኦርቢት ላይ ተገኝታ ስራዋን እየሰራች ያለችበት ሁኔታ አለ እና ይሄም ኢትዮጵያውያን በዚህ ዘርፍ ላይ ያገኙትን ወይም ያካበቱትን ትልቅ የቴክኖሎጂ አቅምን ማሳያ ሊሆን ይችላል። ክቡራትና ክቡራን የሀገር ልጆች፣ ሳምንት በሌላ መሰል መረጃ ጠብቁን። የዛሬውን ግን እዚህ ላይ ቋጨን። አብራችሁን ስለነበራችሁ እናመሰግናለን። ጌታቸው መላኩ ነበር። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ።